ፋሲል ግርማ በጣም አመሰግናለሁ። የኢትዮጵያ ወታደሮች የኬንያን ድንበር አቋርጠው ሶስት ፖሊሶች ገደሉ የሚል ዜና በአገሪቱ ጋዜጦች ዘንድ እየተነበበ ነው። ኬንያም ወታደሮቿን ወደ ድንበር አካባቢ ያስጠግታለች ተብሏል። ኬንያ ና የኢትዮጵያ ድንበር አቅራቢያ ምንድን ነው የተፈጠረው? በእርግጥ የመጀመሪያቸው አይደለም የኢትዮጵያ ወታደር ወደ ኬንያ ድንበር አቋርጦ ሲገባ እና ጥቃቶችን ሲፈጽም። የአሁኑ ለየት የሚያደርገው ባለፈው አርብ ዕለት የኢትዮጵያ ወታደር በማርሳ ቤት የሚባለው ካውንቲ ሶሎሎ ወረዳ ውስጥ ገብቶ በኢትዮጵያና በኬንያ ድንበር አካባቢ ፓትሮል ያደርጉ የነበሩ የኬንያ ወታደሮች ጋር ተኩስ ገጥሞ በዛ ሶስት ወታደሮችን ገድለዋል። ከዛ በኋላ መኪናቸውንም አቃጦ ከአካባቢው ወጥተዋል። ይህንን ነው እየዘገቡት ያሉት የኬንያ መገናኛ ብዙኃን። ከዛ በኋላም የኬንያ ወታደሮችና ፖሊሶች በኬንያ ና በኢትዮጵያ ድንበር አካባቢ በትላልቅ ጦሮች የታጀበ ወታደራቸውን አስፍረዋል። ቦታውንም ለማረጋጋት እየሞከሩ ነው። ከኢትዮጵያ መንግስት የወጣ ኦፊሻል መግለጫ የለም ግን እየተባለ ያለው በአካባቢው ይንቀሳቀሱ የነበሩ የኦሮሞ ነጻነት ግንባር ወታደሮችን ለማጥቃት እና ለማሰብሰብ የሚያደርገው ሂደት ውስጥ የተፈጸመ ነገር እንደሆነ ነው። ቅድም እንዳልከው ይሄ ግጭት የመጀመሪያ አይደለም። በድንበር አካባቢዎች ተመሳሳይ ግጭቶች ከዚህ ቀደምም ተከስተዋል። ኬንያ ወታደሮቿን ወደ ድንበር ማቅረቧ የግጭቱን ከባድነት ይጠቁም ይሆን? በፊት መጋቢት ላይ እንደዚው በዚው በተመሳሳይ ሶሎሎ ወረዳ ላይ የኢትዮጵያ ጦር ገብቶ በአካባቢው የሚገኙ መንደሮች ላይ እንደተወሰነ መልኩ አቢዩዝ አድርጓቸው ነበረ። በዛ ምክንያት የኬንያ ጦር እንደዚው በተመሳሳይ መልኩ አካባቢውን ተቆጣጥሮች ለማረጋጋትን ሞክሯል። አሁን ለየት የሚያደርገው በእርግጥ ሶስት ወታደሮች መገደላቸው የግጭቱን ሁኔታ ከፍ ሊያደርገው ይችላል። ግን የኬንያ ወታደሮች ለኬንያ መገናኛ ብዙሀን የሚሰጡ ያለው መግለጫ የሚያሳየው ሲሬት የሆነ ጦርነት ወይም ግጭት ውስጥ የሚገባ ሳይሆን ሁኔታውን ለማረጋጋት ከዚህ በኋላ እንደዚህ አይነት ችግር እንዳይፈፀም አካባቢውን ተቆጣጥረው ለመቆየት የሚያደርጉት ነው። ነገር ግን ችግሩ በዲፕሎማሲ መልክ እንዲፈታ ይፈልጋሉ። የኢትዮጵያ መንግስት ኦፊሻሊ ይቅርታ እንዲጠይቅ ወይም ይህን ያደረገበት ምክንያት ምን እንደሆነ ማብራሪያ እንዲሰጥ ይጠይቃሉ። ይህም ደግሞ የሚሆነው በሁለቱ መንግስታት ከፍተኛ ባለስልጣናት መካከል የሚሆን ይመስለኛል። የኡሁሩ ኬንያታ መንግስት ያለው ነገር ይኖር ይሆን ምናልባት የጉዳዩን ክብደትና ቅለት ይጠቁማል ብዬ ስለማስብ ነው ጥያቄ የምጠይቀው በፌዴራል መንግስት ደረጃ ባለ ነገር የለም። እስካሁን የሰጡት ኦፊሻል መግለጫ የለም። የተጠበቀ ነው። የማርሳ ቤት ካውንቲ ቺፎች ናቸው እየተናገሩ ያሉት፣ እና የፖሊስ ቺፉ እና የካውንቲው አስተዳዳሪ ነው እየተናገሩ ያሉት። የማርሳ ቤት ካውንቲ ኮሚሽነር ማፎት ካጊኔ የሚሉት ወረራ ብለው ነው የጠቀሱት። እንዲያውም ይሄንን እና እንደዚህ አይነት ወረራ በተደጋጋሚ ከኢትዮጵያ መንግስት እየተፈጠረ ነው። ከእኛ በኩል ተመሳሳይ ነገር ሆኖ አያውቅም። ወደ ኢትዮጵያ ጦራችን አልፎ አያውቅም። ለተደጋጋሚ ግን እንዳልኩ ከመጋቢት እስከ ታህሳስ ባለው ጊዜ እንኳን አምስት ጊዜ በሞያሌና በሶሎሎ ወረዳ አልፎ ገብቷል የኢትዮጵያ ጦር እና ይሄ የሚሆንበት ምክንያት ምንድን ነው? ይሄንን ለመፍታት በሁለቱ መንግስታት ደረጃ መነጋገር ያስፈልጋል። ትክክለኛ መቼ ግን በኢትዮጵያ መንግስት ትክክለኛ መልዕክት የተላለፍበት ይገባል የሚል ነው እየተናገሩ ያሉት። የእለት ተዕለት ህይወት ላይ የፈጠረው ጫና አይኖር ይሆን? ይሄ ግጭት በተለይ በሞያሌ አካባቢ ከፍተኛ የሆነ የንግድ ግንኙነት ነው ያለው። ከሁለቱም አካላት ድንበሩን የሚጋሩ ገበያዎችም አሉ። ወታደሩ በሶሎሎና እና ሞያሌ አካባቢ እዛ ዙሪያ ያሉት ድንበሮች ላይ መስፈሩ እንቅስቃሴውን ይገተዋል፣ ንግዱንም። በዚሁ ላይ ህገወጥ የሰው እንቅስቃሴ እንዲቆም ሊያደርግ ይችላል እና ከፍተኛ ተጽዕኖ ይኖረዋል። በዚህ ፋሲል ግርማ ለሰጠኝ ማብራሪያ በጣም ነው የማመሰግነው። እኔም አመሰግናለሁ።